ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። አዲሱ የኢትዮጵያ ሕግ የለጋሾችን ረድኤት ሊያሳጣ ይችላል ተባለ፣ የኢትዮጵያ የህብረት እርሻ ከፍተኛ ምርት ማግኘቱ ተገለጸ፣ የሚሉትን ነው ዛሬ የምንመለከተው። ሳይንስ ሞኒተር ጋዜጣ ላይ የወጣ ጽሑፍ ኢትዮጵያ የሲቪል ማህበራት መብቶች እንዲከበሩ ለሚጠይቁ የዓለም ለጋሾች ረድኤት ማቅረቡ ከባድ እንዲሆንባቸው እያደረገች ነው ይላል። ሄንሪች ቦል ፋውንዴሽን የተባለው የጀርመን የረድኤት ተቋም ከሚያንቀሳቅሳቸው በርካታ ፕሮግራሞች አንዱ የአዲሱ የኢትዮጵያ አገልግሎት ባለሥልጣን ልዩ ትኩረት ሳበ። አዲሱ አገልግሎት የህዝባዊ ድርጅቶች አስተሳሰቦችን ማገድና መገደብ የጀመረ ነው ይላል ጋዜጣው። አርት ፎር ዘ ራይት የጉድ ላይፍ ማለት አርት ለጥሩ ህይወት መብት የሚል ስያሜ ያለው የቦል ፕሮግራም የጤናን፣ የብልህነትንና የተሳካ ኑሮን ጉዳይ የሚመለከት ሲሆን ቤተሰብን፣ ምግብንና የሸቀጣሸቀጥን የመሳሰሉ ነገሮችን በቅርጽና በቪዲዮ በኩል ያሳያል። ይህ እንዲሁ ሲታይ ጉዳት ያለው አይመስልም። ይሁንና ቻሪቲስ ኤንድ ሶሳይቲስ ኤጀንሲ ማለት የሬድኤቶችና የሕዝባዊ ማኅበራት አገልግሎት የተባለው መስሪያ ቤት ባለሥልጣኖች መብት የሚለውን ቃል በፕሮግራሙ ርዕስ መስፈሩን ሲያዩ መብት የሚለው ቃል እዚህ ምን አመጣው ብለው መጠየቃቸውን የቀድሞው የሬድኤቱ ተቋም ስራ አስኪያጅ ፓትሪክ በርግ ያስታውሳሉ ይላል ክርስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣው ጽሑፍ። ሄንሪች ቦል ለብዙ ዓመታት ሲያከናውናቸው ከቆየው ተግባሮች መካከል ክልላዊ የምክር ቤት አባላትን ማሰልጠን፣ በፆታ ጉዳይ ውይይት ማካሄድ የመሳሰሉት ይገኙባቸዋል። አሁን ግን ይህ ሁሉ ይቀራል፣ ይላል ጽሑፉ። ኢትዮጵያ ውስጥ ከብዙ ዓመታት በፊት የወጣው አዲስ ሕግ አሁን በተግባር ላይ የዋለ ነው። አዲሱ ሕግ ከአስር ከመቶ በላይ የሚሆን ገንዘብ ከሀገር ውጭ ምንጮች የሚያገኙ የሬዴድ ድርጅቶች ልጆችን፣ የአካል ጉዳተኞችን፣ ዲሞክራሲያዊ ትምህርቶችን ሌሎች ህዝባዊ ማኅበራትን የሚመለከትም ቢሆን ስለ ሰብአዊ መብት ጉዳዮች እንዲያስተምሩ አይፈቅድም። መጀመሪያ በመብቶች ላይ የተመሠረተ ስራ መስራቱን ለመተው ተገደድን። አሁን ደግሞ አርትም ተጠርጣሪ ሆነ ሲሉ ሚስተር በርግ አማረዋል፣ ሲልም ጋዜጣው አክሎበታል። የውጭ የረድኤት ድርጅቶችና መንግስታዊ ያልሆኑ ድርጅቶች በአሁኑ ወቅት ዓመታዊ የገንዘብ ቁጥጥር እየተደረገባቸው ነው። ይህም ህጉን የሚጥሱ ገንዘቦችንና ሀሳቦችን ለማስወገድ የሚደረግ ነው። ይህ ህግ የሟቹ ጠቅላይ ሚኒስትር መለስ ዜናዊ ቅርስ ነው። ዓላማውም የውጭ ቡድኖች የማይፈልጉ እሴቶችን እንዳያስፋፉ ለመገደብ ነው። ይህን ህግ የሚቃወሙት ወገኖች ግን ኢትዮጵያ ያላትን የሉዓላዊነት ፍላጎት ቢያሞግሱም ህጉ ተቃውሞን ለማፈንና ለመደቆስ የታቀደ ነው በማለት ይነቅፋሉ፣ ሲል ጋዜጣው ያወሳል። ክርስቲያን ሳይንስ ሞኒተር ጋዜጣ ቀጥሎም አንዳንድ መንግስታዊ ያልሆኑ ድርጅቶች የአዲሱ አገልግሎት ተግባር ሀገሪቱን የሚጠቅሙ በተለይም ረድኤት የሚያስፈልጋቸውን ሰዎች የሚረዱ የተራድኦ ድርጅቶችን የሚያባርር ነው እንደሚሉ ጠቅሷል። የኢኮኖሚ ትብብርና ልማት ድርጅት እንደሚለው ኢትዮጵያ አቻምና 3.6 ቢሊዮን ዶላር የሚሆን ረድኤት ከለጋሾች አግኝታለች። ይህም ከብሔራዊው ገቢ ከ11 ከመቶ በላይ ነው ይላል ዘገባው። አንድ ስሙ እንዲጠቀስ ያልፈለገ መንግስታዊ ያልሆነ ድርጅት ሴቶችና ልጃገረዶች እንዳይገረዙና ለጋብቻም እንዳይገደዱ እንዳያስተምር መታገዱን ገልጿል። የብሪታንያ መንግስት ግን በሴቶች ላይ የሚደርስ ጥቃትንና የሴቶች ግርዛትን ከመሳሰሉት ጉዳዮች ጋር በተያያዘ የሚሰሩ ድርጅቶች ሁሉ ስራቸውን እንዲቀጥሉ ይፈቀዳል የሚል የጽሁፍ ማረጋገጫ በያዝነው ወር ተሰጥቶታል ይላል ጋዜጣው። የኢትዮጵያ መንግስት በድህነት ለሚኖሩ ሰዎች ቅድሚያ ሲሰጥ ስለሚታይና ወጪውን በስኬታማ ሁኔታ ስለሚያውል ብዙም መረጋጋት በማይታይበት የአፍሪቃ ቀንድ አካባቢ አስተማማኝ ወዳጅ ተደርጎ ስለሚታይ ዩናይትድ ስቴትስን፣ የአውሮፓ ህብረትንና ብሪታንያን በመሳሰሉት ሀገሮች ተወዳጅነት አትርፏል ሲል የክርስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። የተባበሩት መንግስታት ድርጅት የዜና ማዕከል በዘገበው መሰረት ደግሞ የኢትዮጵያ ገበሬዎች የህብረት እርሻ ከዚህ ቀደም ያልታየ ያህል ብዛት ያለው የቦቆሎ ምርት ለመንግስታቱ ድርጅት የምግብ ፕሮግራም ለመሸጥ ችሏል። የህብረቱ እርሻ ይህን ያክል ውጤት ያገኘው አነስተኛ ይዘት ያላቸው ገበሬዎች ለአካባቢው ገበያ ተደራሽነት እንዲኖራቸው በተደረገው የሙከራ ውጥን መሰረት እንደሆነ የዜናው ማዕከል ጨምሮ ጠቅሷል። ዓላማችን ኢትዮጵያ ራሷን ለመመገብ እንድትችል መርዳት ነው ሲሉ በኢትዮጵያ የዓለም የምግብ ፕሮግራም ኃላፊ አብዱ ዲየንግ አስገንዝበዋል። እዚህ ኢትዮጵያ ውስጥ ለምናደርገው የረድኤት ተልኮ የሚያስፈልገውን ምግብ ከዚህ መግዛቱ ከወጪ አንጻር አርሶ አደሮቹ በአቅራቢያቸው ገበያ እንዲያገኙ በመርዳት የአካባቢውን ኢኮኖሚ በመጥቀም ረገድ የተሻለ ውጤት ያስገኛል ብለዋል የምግብ ፕሮግራሙ ኃላፊ። የዓለም የምግብ ፕሮግራም ባለፈው ዓመት ከ16 የህብረት እርሻ ማኅበራት ጋር ኩንትራት በፈረመው መሰረት የመጀመሪያው ምርት ባለፈው ሳምንት በምግብ ፕሮግራሙ መጋዘን መድረስ እንደጀመረ የመንግስታቱ ድርጅት የዜና ማዕከል ጠቁሟል። የህብረት እርሻዎቹ ኩንትራታቸውን እንዲፈጽሙ ምርታቸውን እንዴት ማከማቸት እንዳለባቸው በማማከር ስለ ድኅረ ምርት አያያዝና ሎጂስቲካዊ እርዳታ ያደርግላቸዋል። በርካታ የህብረት እርሻ ማህበሮች ከዓለም ምግብ ፕሮግራም ጋር ያደረጉትን ኮንትራት እንደ መያዣ አድርገው በመጠቀም ከአካባቢው ባንኮች ገንዘብ በመበደር አዲስ የእርሻ መሣሪያዎችን ለመግዛት እንደቻሉ የተባበሩት መንግሥታት ድርጅት የዜናው ማዕከል ዘግቧል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።